መሐመድ ነው ስሜ የፈረስት ሂጅራ ወይም ኢትዮጵያ ሙስሊሞች ድርጅት በዋሽንግተን አካባቢ ሊቀ መንበር ነኝ ስሚላ እንደምትሰማው አዛን እየተደረገ ነው ሚን ሰዓቱ ገብቷል ሁላችንም እንፈታለን ማለት ነው ጾማችንን ይሄ እንግዲህ የምታየው በየቀኑ ለሰላሳ ቀን እንደዚህ ምግብ እየተዘጋጀ ኢትዮጵያውያን ሙስሊሞች ብቻ ሳይሆኑ እዚህ አካባቢ ያሉ ሙስሊሞች የሌላ አፍሪካን አሜሪካንስ አፍሪካኖችም የመጡ ከኛ ጋር ጾም ይፈታሉ። ምግቡ የሚዘጋጀው በቮለንቲርስ ነው። በተለያየ ሰው ምንዳውን ከአላህ እንደማግኘት እያዘጋጀው ያመጣሉ። መስጊዱ ፈርስቲ ጅራ ይባላል። በጆርጂያ አቨኑ ላይ በዋሽንግተን ዲሲ በሚገኝ የመኖሪያ አካባቢ ነው ያለው ስፍራው በርካታ አፍሪካን አሜሪካውያን የሚኖሩበት ከቅርብ ጊዜ ወዲህ ደግሞ ሌሎች ስደተኞችና አሜሪካውያንም እየሰፈሩበት የመጣ በከተሜዎቹ አጠራር አይነት እያደገ የመጣ ወይም አፕ ኤንድ ካሚንግ አይነት ሰፈር ነው። በዚህ ሰፈር ከአምስት ዓመታት በፊት ኢትዮጵያውያን ሙስሊሞች መስጊድ ሲከፍቱ በራቸውን ለሁሉም ከፈቱ። በተለይ በዝቅተኛ የኑሮ ደረጃ የሚገኙ የአካባቢው አፍሪካን አሜሪካውያን ወደዚህ መስጊድ እየመጡ አብረዋቸው ፈጣሪን እንዲያመልኩ ኢትዮጵያውያኑም ቢሆኑ እርስ በርሳቸው እንዲተጋገዙና እንዲፈቃቀሩ መንገድ ሆኗል ሲሉ ኢማሙ ነጂብ መሐመድ ይናገራሉ። ሕዝቡ በጣም ደስ ብሎታል። እዚህ አካባቢ ያሉት አፍሪካን አሜሪካኖች ሸልተር ሆኗቸዋል። ይመጣሉ እዚ ይጸልያሉ፣ ከኛ ጋር ያፈጥራሉ። ወንድማማችነቱ በጣም ደስ ብሏቸዋል። በዚህ ላይ ባለፉት ሶስት ዓመታት ውስጥ ወደ ሁለት መቶ አስራ ሶስት አፍሪካን አሜሪካን ወደ እስልምና ገብተዋል እዚህ ቤት ውስጥ እና እነሱ ናቸው እየሄዱ የሚያመጧቸው ትምህርቱን የሚሰጧቸው እና የእኛም ህዝብ እንደምታየው ነው። ወጣቱም አዲስ የመጣውም እዚህ ተገናኝተን ወንድማማችነታችንን የምናድስበት ሆነዋል። ከዚህም አልፈን ተርፈን ያው ለወገኖቻችን የምናስብበት፣ የምንወያይበት፣ የምንነጋገርበት ስፍራ አግኝተናል ማለት ነው። ሰው ሲታመም ሲሞት፣ በተለይ ፈርስቲ ጅራ እንግዲህ ከተቋቋመ ይሄ መስጊዱ ሳይሆን ድርጅቱ ከተቋቋመ ወደ 23 አመት ሆኖታል። 1985 ላይ ነው የተቋቋመው። ከዚያን ጊዜ ጀምሮ ብዙ ኮሚኒቲው እያደገ ነው የምናየው። በእውነት እኔም ራሴ ብዙዎቹ ለእኔ አዲስ ነው የሚሆኑብኝ። በየጊዜው አዲስ ሰው ይመጣል። ደግሞ ምን ሆኗል፣ ከሀገር የሚመጡ ወጣቶች እዚህ ተገናኝተው ኔትወርኪንግ ፈጥረዋል። ስራ ለማግኘት፣ ለመታወቅ አንዳንድ የኢሚግሬሽን ችግሮች ሲኖራቸው የሚዋዩበት ኢቨን የቤተሰብ ችግርም ስንሆን እዚህ መጥተው እርቅ የምንፈጥርበት፣ የምንነጋገርበት ሆኗል። ሌላው ወደ አርባ የመቃብር ቦታ ገዝተናል የሞተ ሰው መቅበር እንዴት ውድ እንደሆነ ታውቃላችሁ እና ሪሊፍ ነው ለሰው አንድ ችግር ሲመጣበት ምን ላድርግ ሲል እኛ ጋር ነው የሚደውለው እኛ ተረባርበን ወዲያውኑ ወዘን ሁሉን ነገር ፕሮሴሱን ጨርሰን እንቀብራለን ይሄ ራሱ ህዝቡ ደስ ብሎታል በዚህ አይነት ቤዚክሊ የእውነትም የኮሚኒቲ ሴንተር ነው መዝጊድ ብቻ አይደለም ኮሚኒቲም ሴንተር ነው ነገር የጾም መፍታቱ አይነቱ እኛ ልክ የሀገራችንን የባህላችንን ባህላችንን ይዘን እንደመጣ ነው ነው ምክንያቱም እኛ ሀገር እቺ ሾርባ አለች፣ ተምር አለ፣ ሰሙሳ ምናምን ነበር። ዛሬ እንዳጋጣሚ ሆኖ ሰሙሳ የሰራ የለም። ስለዚህ እዚህ ያሉት ግን ወዲያውን ወደ ምግብ ነው የሚሄዱት። የኛ ደግሞ ለየት ያለ ስለሆነ እሱን ተከትለን ስለለመድ ነው ማለት ነው። ባህላችንን ተከትለን ነው የምንሄደው። ለማንኛውም ያው ምክልክ ሰላት ከሰገድን በኋላ ወደ ምግባችን እንሄዳለን። እንደ ምን ያህል ሰዎች ናቸው በየቀኑ እዚህ የሚመጡት? እስከ ሁለት መቶ ሰው አለ። ታች ሴቶች አሉ። ሴቶቹም እንደዚሁ ያፈጥራሉ ይፈታሉ ጾማቸውን። በተለይ አዲስ የሰለሙ አፍሪካን አሜሪካንስ ቤታቸው ውስጥ የማይዘጋጅላቸው ከኛ ጋር እዚህ መጥተው ስለሚፈቱ በጣም ይደሰታሉ። የእኛም ደግሞ ወንደላጩዎች አሉ ብዙ። እዚያ አሁን አንድ ወንደላጤ እያናገርኩ ነበር። ብዙ አሉ፣ አዲስ የመጡ ደግሞ አሉ። የኛው ሰዎች ማሻ አላህ እንግዲህ بيت توال الذي هي متوز او من بدم بفتحلو منم مشجرين بدهنا اللهم بمجازاتنا من الناس على رمضان. صراط الذين انعمت عليهم غير المغضوب عليهم ولا الضال. ይህንን ያህል ሰው ለመሆኑ ለማስፈጠር ምግቡን የሚያዘጋጁት እነማን ናቸው? ምንስ ያህል ሰዎች ያግዛሉ? ስል ጠየቅኩኝና ማድቤት ገብቼ ዚነት መሐመድን አገኘሁ። ዋናው የምናተክረው እንግዲህ ተምርና ሾርባ ላይ ነው። የቀሩት ነገሮች እዛ ይቀጥላሉ። እና ብዙ ስራ ሰዓት የሚፈጅ ነገሮች አደሉ። የሚያግዙ ሰዎች አሉ በጣም ብዙ በጣም ብዙ ማሻላ። ወንዶቹም ወደ ታች ይገባሉ ማድቤት። ወንዶቹ እንኳን ማድቤት አይገቡም፣ ግን ምግባቸውን መጥተው ይወስዳሉ። እዚሁ ድረስ መጥተው እዚሁ ድረስ መጥተው ምግባቸውን ያው አምጡ ብለው ምግባቸውን ይወስዳሉ። ግን ስራው እኛ ሴቶቹን አብዛኛው ስራው ምንድን ነው? ከየቤቱ ነው የሚመጣው ኮሚኒቲው በሙሉ ጠቅላላ ለወሩ በሙሉ ስማቸው ይመዘገባል። በየቀኑ እኔ አምጥቼ ያስፈጥራለሁ፣ እኔ አምጥቼ አስፈጥራለሁ ብለው ይመዘገባሉ ማለት ነው። እና ሰላሳውን ቀን በሙሉ ሰው አለን ማለት ነው። አፍሪካን አሜሪካዊው መሐመድ ተወልዶ ያደገው መስጊዱ በሚገኝበት ፔትወርት ሰፈር ነው። በዚህ አካባቢ ከ10 እስከ 15 ደቂቃ ተነርቶ የሚከድባቸው መስጊዶች ድሮም እንደነበሩ ይገልጻል። አሁን ግን ከቤቱ የመጣው በእግሩ ነው። ቅርበቱ ጥሩ ነው። መስጊዱም የሁላችን ነው ይላል። አላህ ሁላችንንም ሙስሊም የሆንን ሁሉ መጥተን በቤቱ ተቀምጠን እንድናመሰግነውና እንድንደሰት ፈቅዶልናል። ይሄ የአላህ ቤት ነው። ኢዛ ዝልዝለት አልአርዱ ዝልዛለሃ። ሁለት ወንደላጤዎችንም አግኝቻለሁ ከብዙ ወንደላጤዎች መካከል ማለት ነው። አብድል መሊክ ከድርና መብሩክ መሐመድ በአንድ ቤት ውስጥ ከሌሎች ጓደኞቻቸው ጋር አብረው ይኖራሉ። ሁለቱም ከኢትዮጵያ የመጡት በዲቪ ነው። በማያውቁት አገር ብዙም ወዳጅ ዘመድ በሌለበት ይህ መስጊድ በመቋቋሙ ኑሯቸው ቀለል እንዳለላቸው ይናገራሉ። አብዱል መሊክ እዚሁ ጓደኛ ተመሰረታለህ፣ እዚሁ የምትፈልገውን ኢንፎርሜሽን ታገኛለህ፣ እዚሁ የስራ እድሎች ይኖራሉ፣ እዚሁ ስራ የሚፈልጉልህ ጓደኞች ታገኛለህ፣ ዘመዶች ታገኛለህ። አብዛኛውን ጊዜ እዚህ ያለ ነው የምናፈጥረውም፣ እዚህ ነው። በአሁን ሰዓት ደግሞ ለአስር ቀን ያህል ሁሉ ነገር የምናደርገው እዚህ ነው። ጾሙ እስኪፈታ ድረስ እ ከሀያ እስከ ስላሳ ያለችውን ቀን እዚህ ነው የምናሳልፈው። በዚህ አጋጣሚ በመላ ዓለም ለሚገኙ ሙስሊሞች እንኳን ለዒደል አልፈጥር በሰላም አደረሳችሁ። ኢንሻ አላህ በዓሉ የሰላም የዓፊያ አላህ አድርግልን። ሰላት ከተሰገደ በኋላ ታዳሚዎች እርስ በርስ እየተጨዋወቱ ራታቸውን በልተው የሚቸኩሉ ወደ ቤታቸው፣ ጊዜ ያላቸውና ለጾሙ ሲሉ ከሥራቸው ረፍት የወጡ ደግሞ በመስጊዱ ጸሎቶቻቸውን እያደረጉ ረመዳንን በየአመቱ ያከብራሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ።